የመናኝ ጉዞ መዕራፍ ስምንት ከመጀመሪያው የቀጠለ ሁለተኛው ክፍል መንገደኞቹ ግን ተዕግስተኞች ስለነበሩ በመርገም ፈንታ መርገም አልመለሱም ጠላቶቻቸውን የመርቁ ነበር እንጂ በክፉ ፈንታ መልካም ቃል መለሱላቸው በሚጎዳ ፋንታም በጎነትን ከዚያም የተነሳ ከገበያው ሰዎች ጥቂቶች ተመልካቾች የሆኑና በሐሳብ እንደ ሌሎቹ ያልከፉ ለእስረኞች ጥቂት ፈርደውላቸው ነበረና ክፎችን እየወቀሱ ይከለክሉ ጀመር። እነሱ ግን ይህንን ወቀሳ በሰሙ ጊዜ በወቃሾቹ ላይ በቁጣ ተነሱ። እናንተም በግዞት እንዳሉ ቀጣፊዎች ናችሁ ብለው አስፈራሯቸው። ከእነሱ ጋርም አንድነት እንዳላችሁ ይመስለናልና ስለዚህ ቅጣታችሁን እንድትካፈሉ ይገባችኋል አሏቸው። ሌሎቹም እንደ ሀሳባችን እነዚህ እንግዶች በማንም ለአንዳች ክፉ ሀሳብ የሌላቸው ደጎችና የረጉ ሰዎች ናቸው ደግሞ በገበያ ውስጥ ተቀምጠው ከሚሸጡና ከሚለውጡ ሰዎች ከነዚህ ከተሰደቡት እንግዶች ይልቅ በግዞት ተጨምረው በፍርሃት በሀፍረት ስፍራ መታሰር የሚገባቸው ብዙዎች አሉ ብለው መለሱላቸው። እነዚያ ሁለት እስረኞች አጥብቀው በጥንቃቄ በእርጋታ ዝም ብለው ሳሉ ገበያተኞቹ በብዙ ነገር ከተከራከሩ በኋላ እርስ በርሳቸው አንዱ አንዱን እስኪያቆስለው ድረስ ተማቱ። የዚያን ጊዜ ደግሞ እንደገና ሁለቱን እስረኞች ሁለተኛ ጊዜ ደግሞ በገበያው ጠብ አስነሱ ብለው እያሳጡ ወደ ፈራጆች ወሰዷቸው። ለሌሎች ማስፈራሪያና ጥንቃቄ እንዲሆኑ ብለው ማንም ከዚህ በኋላ ስለ እነርሱ መናገር እንዳይደፍር ወይም ከእነሱ ጋር እንዳይተባበር በሰንሰለትም ታስረው በገበያ እንዲዞሩ አደረጓቸው። እንዲሁም በብዙ ተገረፉ። ነገር ግን ክርስቲያንና ታማኝ ማስተዋል። በማስተዋል ይህን የደረሰባቸውን ፍርሃትና ውርደት እንዴት ያለ የዋህነትና ትዕግስት እንደ ተከታተሉት ገበያትኞቹ ገባያቱኞቹ ባዩዋቸው ጊዜ አንዳንዶቹ ከእነሱ ጋር ተባበሩ። ዳሩ ግን አሳዳጆች እጅግ ብዙ ነበሩ። ይህ ሲሆን ሁለቱን ሰዎች ለመግደል እስኪፈልጉ ድረስ የበዙትን እጅግ አናደዳቸው። ገበያውን ስለሸነገሉና ስላደረጉት በደል ግዞት ወይም ሰንሰለት የሚበቃ ቅጣት አይደለም፣ እንዲሞቱ እንጂ ብለው ይዝቱ ነበር። ከዚህም በኋላ ሌላ ፍርድ እስኪፈረድባቸው ድረስ እንደገና በአጥር ውስጥ እንዲያኖሯቸው ትዕዛዝ ወጣ። እንደዚሁም አገቧቸውና እግራቸውን በእግር ብረት አሰሯቸው። አሁንም ከዚህ ተቀምጠው ሳሉ ከታመነ ወዳጃቸው ከወንጌላዊ የሰሙትን ነገር አሰቡ። ይህ ነገር እንደሚደርስባቸው ነግሯቸው ነበርና በመንገዳቸውና በስቃያቸው አብልጠው ጸኑ። ደግሞ አሁን ስቃይ የማን እጣ እንደሆነና ያ እጣ የደረሰበት የሚበልጠውን ዋጋ እንደሚያገኝ ስለ ተገለጠላቸው እርስ በርሳቸው ተጽናኑ። ስለዚህም ሁለታቸው የሰማያት እድል ለማግኘት በስውር ተመኙ። ይሳይቀር ሁሉን ለሚያውቀውና ለሚገዛው መምራቱን አሳልፈው ሰጡት። ሌላም እስኪደረግላቸው ድረስ አሁን ያሉበት ኑሮ ደስ አላቸው። አሁንም የሚጠይቁት ጊዜ የሚጠየቁበት ጊዜ ደርሶ እንዲመረምሩና የሞት ፍርድ እንዲፈረድባቸው ወደ ፍርድ ሸንጓ መጧቸው። ፈራጁም ክቡር ደጃዝማች አዝማች የጽድቅ ጠላት ተባለ። ክሱም በነሱ ላይ በሜዳ ጥቂት ልዩ ሲሆን፣ በውስጥ ነገሩ እንደ ቀድሞው ነበር። ክሱም እንደሚከተለው ነው። እነዚህ ሰዎች የንግዳችን የሳያችን አጥፊዎችና ጠላቶች ናቸው። መገለባበጥና መለያየት በከተማው አድርገዋል። ደግሞ ለክፉ ነገራቸው ወገን በመሰብሰብ የሹመትን ህግ ንቀዋል። ታማኝ መለሰ፣ አለም ከሁሉም በላይ የሆነውን የሚቃወመውን እርሱን ብቻ ተቃወሙት። ስለ መገለባበጡ ግን እንዲህ ያለውን ነገር እኔ አላደረጉም፣ የሰላም ሰውነኝና እነዚህ በከተማ ወገናችን የሆኑ ባላገሮች የእኛን ሃይማኖትና አለመበደል አይተዋልና በእርሱ ተሸንፈው ከክፉ መንገድ ወደ መልካሙ መንገድ ቢመለሱ ምን ክፋት አለበት? ስለ ንጉሡ የምትሉት እርሱ የጌታችን ጠላት ቤልዘቡል ነው እንጂ ሌላ አይደለም። ስለዚህ እርሱንና መላእክቱን ሁሉ እንቃወማቸዋለን። ከዚህም በኋላ ለአገሩ ንጉሥ የሚሆን ክብረት ለእስረኞቹ ጉዳት የሚሆን ክስ የሚናገሩ እንዲመጡ ታወጀ። የዚያን ጊዜም ሦስት ምስክሮች ቅናት፣ አምልኮ ባዕድና በልቶ ካጅ የሚባሉ መጡ። ከዚህም በኋላ ምስክሮቹ እስረኛውን የሚያውቁት እንደሆነና ለንጉሡ ክብር የሚሆን በእርሱ ላይ ምን እንደሚናገሩ ተጠየቁ። ቅናት አስቀድሞ እንዲህ ብሎ ተናገረ። ጌታ ሆይ፣ ይህን ሰው ከብዙ ዘመን ጀምሬ ያውቀዋለሁ። ደግሞም በመሐላ እርሱ እንዲህ እንደሆነ በከበረው ፈራጅ ፊት እመሰክርበታል። ፈራጅ፣ ቆይ የመሐላውን ስርዓት አንብብለት። መሐላውን ከፈጸመ በኋላ ቀናት እንዲህ ብሎ ቀጠለ። ክቡር ሆይ ሰው እንዲህ ያማረ ስም ሳለው በአገራችን ካሉት ክፉዎች የከፋ ነው። እርሱም ንጉሥንና ሕዝብን ሕግንና ወግን አከብርም። ነገር ግን የጽድቅና የቅድስና መሠረቶች የሚላቸውን ለእኛ ግን የማይስማሙን ሐሳቦች ሰዎች ሁሉ እንዲቀበሏቸው ማናቸውም ረገድ ይደክማል። በተለይ አንድ ጊዜ እንዲህ ብሎ ሲናገር ሰምቼዋለሁ። በከንቱነት ከተማ ውስጥ ያሉ ሰዎች ልማዶቻቸው ፈጽሞ ከክርስቶስ ሃይማኖት ጋር የማይስማሙ ናቸው፣ ከቶም ልታረቁ አይችሉም። ክቡር ሆይ ይህንንም በማለቱ ምስጋና የሚገባውን ስራችንን ብቻ አልሰደበም! እኛን አድራጊዎችንም እንጂ። ፈራጅ፣ ስለሱ ሌላ የምትናገረው ነገር አለህኔ ቅናት፣ ክቡር ሆይ ፍርድ ቤቱን አሰለች አለው ብዬ ባልፈራ ሌላ ነገር ለመናገር ይችል ነበር። ሆኖም ተከሳሹ ከሞት ፍርድ እንደማያመልጥ የሚያስፈልግ እንደሆነ ሌሎች ምስክሮች ከመሰከሩ በኋላ ይጨምራለ እንዲኮንንም አንዳች ነገር ባይጎድል ይሻላል ብሎ ፈቀቅ አለ። ከዚህም በኋላ አምልኮ ባዕድ ተጠራና እስረኛውን እንዲመለከት ታዘዘ። ለንጉሱ ክብር በተከሳሹ ላይ የሚናገረው እንዳለው በተጠየቀ ጊዜ ምሎ እንዲህ ስል ጀመረ። አምልኮ ባዕድ ክቡር ሆይ ይህንን ሰው በጣም አላውቀው፣ ደግሞም የቀረበ መታወቅ ከእርሱ ጋር አደርግ ዘንድ አልፈልግም። ቢሆንም እጅግ አጥፊ የሆነ ሰው መሆኑን አውቃለሁ። አንድ ነገር ከእሱ ጋር ስነጋገር በዚህ በከተማችን ስናገር የሰማሁት አምልኳችን አንዳችን እንደማይረባ በእርሱም ከቶ እግዚአብሔርን ደስ ለማሰኘት እንደማይቻል ነው። ክቡር ሆይ እርሱ እንደሚለው እውነት ከሆነ ክቡርነቶ መልካም አድርገው እንደሚያስተውሉት አምልኮታችን እስከ ዛሬ ድረስ ከንቱ ሆነ ሆነ፣ እኛም ገና በኃጢአታችን አለን፣ በመጨረሻውም እንኮነናለን። እኔ የሚለው ነገር ይህን ነው። ከዚህ በኋላ በልቶካጅ ማለና ስለ ንጉሱ በታሰረው እስረኛ ላይ የሚያውቀውን እንድናገር ታዘዘ። በልቶካጅ ጌታ ፈራጅ ሆይ፣ እለትንም የከበራችሁ ጌቶች፣ ይህን ሰው ከብዙ ጊዜ ጀምረው አውቀዋል። ደግሞም መናገር ከቶ የማይገባውን ስናገር ሰምቸዋል። የከበረውን መንፈሳችንን ቤልዘቡልን ሰድቦልናል፣ ሰድበዋልና። የከበሩትንም ወዳጆቹን አቶ አሮጌ ሰውነትን፣ አቶ የስጋ ደስታንም፣ አቶ ፍትወትን፣ አቶ የከንቱ መክበር መሻትን፣ ሽማግሌውን አቶ ዝሙትን፣ አቶ ስስትንም፣ የቀሩትንም ከበርቴዎቻችንን ሁሉ ንቋቸዋል። ደግሞም እንደ እርሱ ሀሳብ ቢሆን እነዚህ ከበርቴዎች ሁሉ በዚህ ከተማችን ለአንድ ስንኳ ስፍራ ባልተገኘም ነበር። በመጨረሻውም ደግሞ እርስዎን ፈራጅ የሆኑትን ጌታውን ለመስደብ አልፈራም። እንደዚሁም አመፀኛ ደፋሪንንም በሚመስል የከተማችን ጌቶች በረከሰበት ስድብ እርስዎን አርክሷል። በልቶካጅ ነገሩን ከፈጸመ በኋላ ፈራጁ በቀጥታ እስረኛውን አለው። አንተ ካሃዲ መናፍቅ ሽፍታም፣ እንደዚህ ክቡራን ሰዎች የመሰከሩብህን ሰማህ። ሰማህኒ ታማኝ ጥቂት ነገር እና እናገር ዘንድ ይፈቀድልኛልኒ። ፈራጅ ስማ፣ አንተ አሁን በቆመበት እንድትጠፋ እንጂ በህይወት ልትኖር አይገባም። ነገር ግን በአንተ ላይ የሚደረገውን ቸርነት ሰው ሁሉ እንዲያየው የምትናገረውን እንስማ። ታማኝ አንደኛ መጀመሪያ አቶ ቅናት ለተናገሩት መልስ እሰጣለሁ። ማናቸውም እቅድ ህግ ወግም ሰውም በእግዚአብሔር ቃል ላይ የሚቃወሙ ሁሉ ከክርስቲያን ሃይማኖት ጋር በፍጹም ተቃራኒ ነው ብዬ ከመናገሬ በቀር ከቶ ሌላ ነገር አልተናገሩም። በዚህም ስህተት ተናግሬ እንደሆን ግለጡልኝና ከዚህ በፊታችሁ ነገሩን ወደ ራሴ ሊመልስ የተዘጋጀው ነኝ። ሁለተኛ፣ ስለ ሁለተኛው በእኔ ላይ የአቶ አምልኮ ባዕድ ክስ ቢሆን እኔ ያሊሁት እንደሚከተለው ብቻ ነው። እግዚአብሔርን በእውነት ለማምለክ መንፈሳዊ ሃይማኖት ያስፈልጋል። ነገር ግን እግዚአብሔር ራሱ ፈቃዱን ካልገለጠ መንፈሳዊ ሃይማኖት ሊፈጠር አይችልም። ስለዚህ ከእግዚአብሔር መግለጽ ጋር የማይስማማ ማናቸውም ነገር በአምልኮ ቢጨመር በሰው የተፈጠረ ሃይማኖት መሆኑ የታወቀ ነው። እርሱም የዘላለም ሕይወት የሚሰጥ አይደለም። ሦስተኛ ለአቶ በልቶ ካጅ ክስ እንዲህ ስል መልሳለሁ። በመልሴም ተሳደበ ተብዬ የተፈጠረብኝን ነገር አንዳች ሳልናገርና አንዳች ሳይሰማብኝ በቀጥታ የዚህ ከተማ መኮንን ከወገኑ ሁሉ ጋር አለቆቹም ተከታዮቹም ከዚህ ከተማ ከመኖር ይልቅ ለሲኦል የተዘጋጁ ናቸው ይላል። አሁንም እግዚአብሔር ይማረኝ። በዚያን ጊዜ ፈራጁ ከዚያ ነገሩን ሊሰሙና ሊመለከቱ ተቀምጠው ለነበሩት መኳንንት እንዲህ ብሎ ተናገረ። እናንተ መኳንንት፣ በእርሱ ምክንያት በከተማችን እንዲህ ያለ እውከት ሆነ። ይህንን ሰው ታዩታላችሁ እነዚህ የከበሩ ሰዎች የመሰከሩትን እርሱም ለእነዚህ ሰዎች የመለሰውን ያስታወቀውን ሰምታችኋል። አሁን የምትሰቅሉት ወይም የምትምሩት እንደሆን ጉዳዩ ከእናንተው ነው። ነገር ግን ሕጋችንን ላሳስባችሁ እንደሚገባኝ ይመስለኛል። የገዢያችን አስከር ታላቁ ፋሬውን በዘመኑ የእርሱን አምልኮ የማያመልክ ሕዝብ እንዳይበዛ እንዳይጸናበትም ወንዶች ልጆች ሁሉ በወንዝ እንዲጣሉ ሕግ አውጥቶ ነበር። ዘጸአት አንድ ሀያ ሁለት ደግሞም በሌላው በገዜያችን አሽከር በናቡከደነፆር ዘመን እያንዳንዱ ሰው እርሱ ለሠራው የወርቅ ምስል ያልሰገዱ ሁሉ እንደሚቃጠል የተሆነ እንዲጣሉ አዋጅ ተነገረ። ዳንኤል ሶስት ስድስት እስከ አስራ አንድ በመጨረሻውም በዮርዳኖስ መንግስት ዘመን በዳሪዮስ መንግስት ዘመን ማንም እስከ ተወሰነው ጊዜ ድረስ ንጉሥን ከመለመን በቀር ወደ ሌላ አምላክ የለመነ ወደ አናብስት ጒድጓድ እንዲጣል አንድ ትእዛዝ አወጣ። ዳንኤል ስድስት ሰባት አሁንም ይህው ከተኛ እነዚህን ሕግጋት በሐሳብ ብቻ ሳይሆን በቃልና በማድረግም ጭምር አስፍሯል። ስለዚህም ከቶ ምሕረት አይገባው። የፋሬውን ትእዛዝ ግን አንዳች በደል ሳይገኝ ጉዳትን ለመከላከል በማሰብ የተደረገ ነው። አሁን ግን በዚህ በደል ተገኝቶበታል። ስለ ሁለተኛውና ስለ ሶስተኛው ትእዛዝ ግን በአምልኳችን ላይ እንደሚመሟገት ራሳችሁ ታያላችሁ። ስለዚህ እርሱ ባመነበት በደል ሊሞት ይገባዋል። ከዚህም በኋላ መኳንንቱም ተነስተው ልማከሩ ወጡ እነሱም አቶ እውር አቶ ከንቱ አቶ ክፋተኛ አቶ ሴሰኛ አቶ ፍትወት አቶ ሞገደኛ አቶ ትዕቢት አቶ ጠላትነት አቶ ዋሾ አቶ ጨካኝ አቶ የብርሃን ጠላትና አቶ ምህረት የለሽ ነበሩ ከእነዚህ ሁሉ እያንዳንዱ እንዲፈረድበት ብሎ የግል ሀሳቡን ገለጠ ከዚያም በኋላ በዳኛው ፊት ሊያስኮንኑት በአንድ ሀሳብ ተስማሙ። አስቀድሞ አለቃቸው አቶ ዕውር እንዲህ ብሎ ተናገረ፣ ይህ ሰው መናፍቅ እንደሆነ ፈጽሜ አለ። አቶ ከንቱ እንዲህ ያለ ሰው ወዲያ ከምድር ይጥፋ አለ። አቶ ክፋተኛ እኔም ፊቱን ለማየት እጠላለሁ። አቶ ሴሰኛ፣ ከእርሱ ጋር መገናኘት ከቶ አልወደድሁም። አቶ ፊትወት፣ እኔም ሌላ ነገር አልሰማውም በመንገዴ ከመፍረዱ በቀር። አቶ መገደኛ፣ ይሰቀል ይሰቀል። አቶ ትቢት፣ አይ ምስግን ምናምንቴ። አቶ ጠላትነት እንዲያው ሰውየው ሰውነቴ እንደው ሳየው ሰውነቴ ይቃጠልብኛል። አቶ ዋሾ እሷታ ላይ ነው። አቶ ጨካኝ መሰቀል ለሱ ሲያንሰው ነው። አቶ የብርሃን ጠላት ተው እናጥፋው። አቶ ምህረት የለሽ ዓለምን ሁሉ ብሰጡኝ ባልታረቁትም። ስለዚህ ሞት እንዲገባው እንፍረድ። እንዲሁም አደረጉ። ከዚያም በቀጥታ ቅድም ወደ ነበረበት ስፍራ ተመልሶ በክፉ አሟሟት እንዲገድሉት ተፈረደበት። እንዲሁም ታማኝን እንደ ህጋቸው ሊፈርዱበት ወስደው ገረፉት። ቀጥሎም በቡጤ መቱት። በኋላም ሥጋውን በካራ ቆሰሉት፣ በድንጋይም ወገሩት፣ በሰፊም ወጉት። በመጨረሻውም አመድ እስኪሆን ድረስ በሳት አቃጠሉት። በዚህ ታማኝ ሕይወቱን አሳልፎ ሰጠ። አሁንም ከሕዝቡ ባስተኋላ በሁለት ፈረሶች የሚሳብ ሰረገላ ታማኝን ለመጠበቅ እንደ ቆመ አየው። ጠላቶቹም ከገደሉት በኋላ ሰረገላው ተቀበለው፣ በመለከትም ድምፅ በደመና ቅንቶ በቀጥታ ወደ ሰማይ በር አደረሰው። ክርስቲያን ግን ሳይፈርዱበት ወደ ግዞት መለሱት። ከዚያም ጥቂት ጊዜ ቆየ። ነገር ግን ሁሉን የሚገዛና በሰው ቁጣ ላይ ስልጣን ያለው ክርስቲያን ለጊዜው ከጠላቶቹ እጅ እንዲወጣና መንገዱን እንዲቀጥል አደረገ። አሁንም እንደገና ወደፊት ሲሄድ እንዲህ ስል ዘመረ። ወንድም ሆይ ታማኙ፣ ለጌታህ ጸንተህ ያስታወቅ። አሁንም በርሱ ያለ ያላመኑ ነፍሶች ወደ ስቃይ ሲሄዱ በዚህ ዓለም ፍትሆት የተናደዱ ዘምር፣ ታማኝ ሆይ አንተና ስምህ አትጠፉም ቢገድሉህም እንኳ ሕያውነ ለዘላለም